The Voice of America. በዩናይትድ ስቴትስ የጥገኝነት ማለትም የፖለቲካል አሳይልም ጥያቄያቸው ውድቅ ተደርጎ ወደ ሀገራቸው እንዲመለሱ ይደረጋሉ ስለተባሉ ሁለት ካሜሮናዊያን ጉዳይ ተቋማቸውን በማሰማት ላይ የሚገኙ ቡድኖች ስደተኞቹ ወደ ካሜሮን ቢመለሱ ከፍተኛ ቅጣት ይጠብቃቸዋል በማለት ስጋታቸውን እየገለጹ መሆኑ ተዘግቧል። በካሜሩን የሚገኙ አንዳንድ ወገኖች ደግሞ ጥገኝነት ጠያቂዎቹ እዚያ ሆነው በሀገሪቱ ከተገንጣዮች ጋር የተፈጠረውን ግጭት በማባባስ ነውጥና ብጥብጥ የሚያቀጣጥሉ ናቸው ብለዋቸዋል። የካሜሩን መንግስት መገናኛ ብዙሀንም ውሳኔውን በጥሩ ጎኑ እያቀረቡት ነው። የቪኦኤ ሪፖርተር ሞኪ ኤድዊን ከዱዋላ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል። ወደ 20 የሚጠጉ ካሜሩናውያን ትናንት ረቡዕ በዱዋላ ዓለም አቀፍ አውሮፕላን ማረፊያ ተሰብስበዋል። ከዩናይትድ ስቴትስ ተባረው የሚመጡ ዘመዶቻቸውን እየተጠባበቁ ነው። የ27 ዓመቷ ጄኒፈር ሞኔ ታላቅ ወንድሟ ወደ ካሜሩን ተመልሶ የሚመጣ ከሆነ ችግር ሊገጥመው እንደሚችል በማሰብ ሰግታለች። ወንድሟ ከካሜሩን ለመገንጠል የሚፈልጉት የእንግሊዝኛ ተናጋሪዎች የፈጠሩትን ግጭት በመሸሽ ነበር ባለፈው ዓመት አገር ጥሎ የወጣው። እንዲህ ትላለች ሞኔ የምትፈራው ካሜሩንን ለመገንጠል የሚዋጉትን ተዋጊዎች ሊሆን ይችላል። ወይም እንግሊዝኛ ተናጋሪ የሆነውንና በወታደራዊ አገዛዝ የሚመራውን የካሜሩን ክፍል ትተህ መንግስት፣ ተገንጣዮች ናቸው ወደሚላቸው ወደ ፈረንሳይኛ ተናጋሪ ወደ ሆነው የካሜሩን ክፍል ፈርተ ልትሄድ ትችላለህ። ወደዚያም ብትሄድ መንግስት ተገንጣይ ነህ ይልሃል። ያለህ አማራጭ ካሜሩንን ትተህ ወደ ዩናይትድ ስቴትስ በመምጣት ጥገኝነት መጠየቅ ሊሆን ይችላል። እዚህም መጥተህ ግን እንደገና ተመልሰህ ሰላም ወደማታገኝበት፣ ነጻነት ወደማይኖርበት፣ የሰብአዊ መብትህ ወደሚጣስበት ወደ ካሜሩን እንድትመለስ ይፈልጋሉ። ሞኔ እንደምትለው እሷን እና ወንድሟን የሚቀበል ሌላ አገር እያፈላለገች ነው። የካሜሩን መንግስት ስደተኞችን ከዩናይትድ ስቴትስ መባረር ወይም ተመልሶ መምጣት አላረጋገጠም። የካሜሩን ሬዲዮ ቴሌቪዥን ግን 120 የሚሆኑ ስደተኞቹ ትናንት ረቡዕ ከዳላስ ቴክሳስ መሳፈራቸውን ተናግረዋል። ከዚያ ውስጥ 86 የሚሆኑት ካሜሩናውያን ሲሆኑ የተቀሩት ከዲሞክራቲክ ኮንጎ መሆናቸውን ዘግቧል። ባለፈው ነሐሴ መንግስት መራሹ የተቃውሞ ሰልፍ በካሜሩን ዋና ከተማ ያውንዴ በሚገኘው የአሜሪካ ኤምበሲ ፊት ለፊት የተካሄደ ሲሆን ዋሽንግተን አማጽያንን የሚደግፉት ካሜሩናውያንን ከአገራቸው ክስ እንዲመሰርትባቸው ወይም ከአገር እንዲባረሩ ጠይቀዋል። በሰልፉ ተሳታፊ ከነበሩት መካከል አክቲቪስት ሄልዳ ማኛ ከዩናይትድ ስቴትስ የተባረሩት ስደተኞች ተገንጣዮችን ደግፈው ከሆነ መመርመርና መቀጣት ይኖርባቸዋል በማለት እንዲህ ትላለች ይሄ በጣም ሊደገፍ የሚገባው ጥሩ ጅምር ነው። ምክንያቱም ወደ አገራቸው ተመልሰው ክስ ሊመሰረትባቸው እና ለፈጸሙት ወንጀል ምላሽ መስጠት ያለባቸው ጊዜ አሁን ነው። ለአራት ዓመታት ህዝቡ ላይ ከፍተኛ ችግርና እንግልት ያመጣውን ይህን ቀውስ በጋራ የምናስወግድበት መንገድ እንድናይ ወደ አገራቸው ተመልሰው መምጣት አለባቸው። የካሜሩን የመንግስት መገናኛ ብዙሃን ወደ አገራቸው ተባረው የተመለሱት ካሜሩናውያን መች ሊያዙ እንደሚችሉ ፍንጭ ባይሰጥም ሁኔታው በጣም ጥሩ መሆኑን እየገለጸ ነው። እንዲያውም ተመላሾቹ ዜጎች ካሜሩንን መልሶ ለመገንባት አስፈላጊዎች መሆናቸውን ገልጾ፣ ባለስልጣናቱ ስደተኞቹ ስደት ላይ ባሉበት ጊዜም ሆነ ከተመለሱ በኋላ የሚያስፈልጋቸውን የጤና እንክብካቤ የሚሰጧቸውን የሕክምና ባለሙያዎች የላኩላቸው መሆኑን ገልጸዋል። አሌክዛንድሪያ ላማርቼ በመካከለኛና ምዕራብ አፍሪካ ከዓለም አቀፍ ስደተኞች ጋር የሚሰሩ ሲሆን ስደተኞቹን ወደ አገራቸው መልሰው የማባረሩ ሁኔታ አስደንጋጭ ነው ይላሉ። በዩናይትድ ስቴትስ ጥገኝነት የሚጠይቁትን ብዙዎቹን ካሜሩናውያንን በሚመለከት ምክንያታቸው ከመንግስት የሚደርስባቸው ጥቃት ነው። ብዙዎቹ እንግሊዝኛ ተናጋሪ ከሆነውና በግጭት ከታመሰው አካባቢ የመጡ የተቃዋሚ ፓርቲዎችን የደገፉ ወይም የባለስልጣናትን ሰብአዊ መብት ጥሰት በመቃወም ድምፃቸውን ያሰሙ ዜጎች ናቸው። ብቻ የመጡበት ምክንያት ምንም ይሁን ምን ብዙዎቹ ተመልሰው ቢሄዱ ከመንግስት ለሚሰነዘርባቸው የበቀል ጥቃት የተጋለጡ ናቸው። የዩናይትድ ስቴትስ የስደተኞችና የቀረጥ አስፈጻሚ ኃይል ከአገር እንዲባረሩ የተወሰነባቸው ስደተኞች ጉዳይ ላይ ውሳኔው ተግባራዊ እስኪደረግ ድረስ ምንም አይነት መግለጫ አለመስጠትን እንደ ፖሊሲ የሚይዘው ነው። ካሜሩናውያኑ ስደተኞች ወደ አሜሪካ የገቡት ባለፈው ዓመት ሲሆን በደቡብ አሜሪካ ቆራርጠው በሜክሲኮ በኩል አድርገው ነው። የፕሬዝደንት ትራምፕ አስተዳደር ለጥገኝነት ጥያቄዎችና የህገወጥ ስደተኞች ሁኔታዎችን ጥብቅና አስቸጋሪ ሲያደርግ መቆየቱ ይታወቃል። በካሜሩንም ግጭት የተጀመረው በ2016 ነው። ፈረንሳይኛ ተናጋሪ ከሆነችው ካሜሩን ተገንጥለው ለመውጣት የሚሞክሩትን እንግሊዝኛ ተናጋሪዎችን የካሜሩን ጦር ሰብሮ በመግባት ጥቃት ያደረሰባቸው በመሆኑ ነው። እንግሊዝኛ ተናጋሪዎቹ ካሜሩናውያን እንደ ሁለተኛ ዜጋ የሚታዩና ከመንግስት ስራም ሆነ ድጋፍ የማያገኙ መሆኑን ይናገራሉ። የተባበሩት መንግስታት እንደሚለው የመገንጠሉ እንቅስቃሴ በፈጠረው ግጭት ከሶስት ሺህ ሰዎች በላይ ሲሞቱ ከግማሽ ሚሊየን በላይ የሚሆኑት ደግሞ ከቤት ንብረታቸው ተፈናቅለዋል።